በሕገ ወጥ መንገድ ጉዞ ሲያደርጉ ተይዘው ታንዛኒያ እስር ቤት የሚገኙ ኢትዮጵያውያን ከሁለት ሺህ በላይ ይደርሳሉ ሲል በታንዛኒያ የሚገኘው ኢትዮጵያ ኤምባሲ አስታውቀዋል። በኤምባሲው የዳያስፖራ ክፍል ምክትል ጸሐፊ አቶ ምስጋናው መሸሻ ኢትዮጵያውያኑ ያሉበትን እስር ቤት መለየት መያዛቸውን ለአሜሪካ ድምጽ አስረድተዋል። አሁንም ኤምባሲው በታንዛኒያ በገሞዮ በምትባል ግዛት የእስር ጊዜያቸውን ጨርሰው ያሉ ኢትዮጵያውያን ወደ ሀገር ለመመለስ ከዓለም አቀፉ የፍልሰተኞች ድርጅት አይኦኤም ጋር እየሰራ መሆኑንም ገልጠዋል። ገልሞ ዳዊት ተጨማሪ ይዟል። በተለያዩ ጊዜያት ከተለያዩ የኢትዮጵያ ክልል በተለይ ከደቡባዊ የአገሪቱ አካባቢ ተነስተው ወደ ደቡብ አፍሪካ የሚደረግ ህገ ወጥ ጉዞ ብዙ የኢትዮጵያ ወጣቶችን በታንዛኒያ ለእስር ዳርጓቸዋል። በቅርቡ በታንዛኒያ የተከፈተው የኢትዮጵያ ኤምባሲ በተለያዩ የታንዛኒያ እስር ቤቶች ከሁለት ሺህ በላይ ኢትዮጵያውያን ታስሮ እንዳሉ ገልጸዋል። አቶ ምስጋናው መሸሻ ዳሬ ሰላም ባለው የኢትዮጵያ ኤምባሲ የዲያስፖራ ቢሮ ምክትል ጸሐፊ ናቸው። እንግዲህ የታወቀ ነገር ምንድነው? እኛም አሁን ኦፊሻሊ ኮንታክት አድርገን ውጭ ጉዳይ ሚኒስትርና እዚህ የሀገር ውስጥ ጉዳይ ሚኒስትርን መረጃዎቹን እየሰበሰብን ነው። እኛ አክቹዋሊ በእርግጠኝነት ያለን መረጃ እንግዲህ ውጭ ጉዳይ ሚኒስትርም ቀድሞ ስንመጣም ከመጣንም በኋላ እንደሚነግሩን እዚህም አይኦኤሞችና ኢሚግሬሽን ሰዎች ኢቨን ፕሪዝን መስሪያ ቤቶች እንደሚሉት ከሆነ በታንዛኒያ በተለያየ አካባቢ ባለ እስር ቤት አጠቃላይ ያሉት ሲደመር ሁለት ሺህ በላይ ናቸው። እርግጠኛ መሆን የምንችለው እሱ ላይ ነው። አንድ ይሄ ዚህ ባጋማው ያሉት አሁንም ይነሱት እነዚህን አንድ ዙር እንመልስ ብለን ነው። እነዚህን ከዛ ፌስ ቱ ፌስ ትሪ እያለን እንሄድበታለን። ኦፊሻሊም ደግሞ ደብዳቤዎች ስለተጻፉልን ከውጭ ጉዳይ ሚኒስትር የሚመለከታቸው አካላት ሊሰጡን ነው፣ እየሄድን ሆም አፌርስ መረጃዎች እንዲሰጡን ያደረስናቸው ደብዳቤ አለ። መሰብሰብ ነው የሚጎለን፣ እንሰበስባለን። በኅዳር ሰባት ሁለት ሺ አስራ አንድ ዓመተ ምህረት የኢትዮጵያ ውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ከታንዛኒያ አቻቸው አውግስቲን ማይጋገር በታንዛኒያ ታስረው ያሉት ኢትዮጵያውያን እንዲፈቱ ምክክር አድርገው ነበር። በጊዜው ሚስተር ማሂጋ ለዶክተር ወርቅነህ ታንዛኒያ ትብብሯን እንደሚሰጥ አረጋግጠውላቸው የነበረ ቢሆንም እስካሁን ግን በታንዛኒያ የእስር ጊዜያቸውን ጨርሰው ወደ ሀገራቸው የተመለሱ ኢትዮጵያውያን አለመኖራቸው ታውቋል። በቅርቡም በታንዛኒያ ሁለት እስር ቤቶች የእስር ጊዜያቸውን የጨርሰው ኢትዮጵያውያንን ሄዶ እንዳነጋገሯቸው አቶ ምዝጋናው ይናገራሉ። ባጋማው ያሉት አሁን የሚነሱት ፕላስ ታንጋ የምትባል ከተማ ላይ ወጣ ብሎ ያለ እስር ቤት ላይ ያሉት ሶስት መቶ የሚጠጉ አሉ። እስራቸውን የጨረሱ ልጆች እነሱን አጋጣሚ በሌላ ጉዳይ ስንሄድ አይተናቸዋል። ጨረሱ ናቸው፣ እንደዚሁ መመለስ የሚፈልጉ ናቸው። በአጋማዊ ያሉት ምንድን ነው እንግዲህ የረሃብ አድማ አረጉ ሁሉም። ለአንድ ሳምንት አልበሉም ነበር እና እሱን ነው ያው ኢሚግሬሽን ፐርሰኖች እዚህም ተጨንቀው ደውለውልን ሂዱ እባካችሁ እያቸው ሲሉን ሄደን አየናቸው። በጊዜው ያው እንዳልኩ ራባድማ ነው ከፍተኛ ነው። ኦልሞስት በየ በሶስት በአምስት ክፍል ውስጥ ተኝተው ነበር ሁሉም። ከአራት ቀን በላይ ነው ምግብ ሳይበሉ ውሃ ሳይጠጡ። በቃ እንሞታለን ወደ ሀገራችን ካልተመለስም እንሰራለን ብንሞት ይሻላል ብለው ነው ኦልሞስት ደካክመው ያገኘናቸው። አጋጣሚ ስንሄድና ስናወራቸው ደስ አላቸው። ስራቸውን ባይዘው ጨርሰዋል። እንግዲህ ያው የተከሰሱበት በሕገ ወጥ መንገድ ገባቹ ሀገር ላይ በሚል የታሰሩት ከዛ ተርማቸውን ጨርሰዋል። ከጨረሱ በኋላ ለመመለስ እንግዲህ ከአንድ አመት በላይ ነው የቆዩት። የሚገርም የሚመልሳቸው በእሱ ነው ብቻ መንስያቸው። ለምን አንመለስም ቶሎ ነው ወደ ሀገራችን? ኢትዮጵያውያኖቹ የእስር ጊዜያቸውን ጨርሰው ለዓመት በእስር እንዲቆዩ ለምን ሆነ ተብሎ ተጠይቀው አቶ ምዝጋናው ፍልሰተኞችን ወደ ሀገራቸው የምመልሳቸው የዓለም አቀፉ ፍልሰተኞች ድርጅት አይኦኤም በምልመላው ለተጎጂ ሰዎች ማለትም እድሜያቸው ከ18 በታች ለሆኑ ለሴቶችና ለአዛውንቶች ቅድሚያ በመስጠቱ አጋዥ ማጣታቸውን ገልጸዋል። የኢትዮጵያ መንግስት ለዜጎቹ ትብብር አያደርግም ወይ ተብሎ ተጠይቀው ቀጣዩን መልሰዋል። ባለኝ መረጃ ኢቭን ሊሴ ፓሴን በነጻ ለተቸገረ ኢትዮጵያዊ የመስጠት ማንዴት ስላለው እየሰጠ ነው። እንግዲህ ግን ሙሉ በጀት እንዳልከኝ የመደገፍ ምን እንግዲህ ዋናው የትራንስፖርት ወጪ ነው ብታይ ፕላስ ደግሞ እዛም አሁን ኤም እንግዲህ ጥሩ ጎኑ ምንድን ነው የማቋቋም ጭምር ስራ ነው የሚሰራው። ሀገር ቤት ሲሄዱ ዝም ብሎ አድረሷቸው አይመለስም፣ ያቋቁማቸዋል ሀገር ቤት እሱን ስራ ነው እየሰራም ስላለ እኛ በዛ ደረጃ ያለኝ መረጃ የለም። እስከሚቋቋሙ ድረስ ወይ ኢቨን የትራንስፖርታቸውን ከቨር ማድረጊያ በጀት እንደዚህ እንደዚህ ያለ አይመስለኝም እስካሁን ግን እንዲህ የተቸገረ ሰው ካለ ኤምባሲው ሹርሊ እየደገፈ ነው። ከሁለት መቶ በላይ የሚሆኑና በአገሞዮ ከተማ በእስር የሚገኙ ኢትዮጵያውያንም በሁለት ሳምንት ወደ ኢትዮጵያ እንደሚመለሱም ታውቋል። የታንዛኒያ ኢሚግሬሽን ጉዳይ ቃል አቀባይ አቶ አሌ ሙታንዳ ከወራት በፊት ሁለት መቶ በላይ ኢትዮጵያውያን ከታንዛኒያ ወደ ሀገራቸው እንዲመለሱ መደረጋቸውን ገልጸው በዳር ሰላም ያለው ኢትዮጵያ ኤምባሲ እንዲሁም አይኤም እና የታንዛኒያ መንግሥት የእስር ጊዜያቸውን የጨረሱ ኢትዮጵያውያን ወደ ሀገራቸው እንዲመለሱ በቅርበት እየሰሩ ነው ብለዋል። ለአሜሪካ ድምጽ ገለሙዳዊት ከናይሮቢ። Oh.